መጽሐፈ መሳፍንት ምዕራፍ 19 በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበር። ከቤተ ልሔምም ይሁዳ ቁባት አገባ። ቁባቱም አመነዘረችበት፣ ትታውም ወደ አባቷ ቤት ወደ ቤተ ልሔም ይሁዳ ሄደች። በዚያም አራት ወር ተቀመጠች። ባሏ ተነሣ ከእርሷ ዕርቅ ሽቶ ወደ ቤቱ ሊመልሳት ፍለጋውን ተከትሎ ሄደ። ከእርሱም ጋር አንድ አሽከር ሁለትም አህዮች ነበሩ። እርሷም ወደ አባቷ ቤት አገባችው። አባቷም ባየው ጊዜ ደስ ብሎት ተገናኘው። የብላቴናይቱም አባት አማቱ የግድ አለ። በቤቱም ሦስት ቀን ተቀመጠ። በሉም ጠጡም፣ በዚያም አደሩ። በአራተኛውም ቀን ማልደው ተነሡ፣ እርሱም ለመሄድ ተነሣ። የብላቴናዪቱም አባት አማቹን ሰውነትህን በቍራሽ እንጀራ አበርታ ከዚያም በኋላ ትሄዳለህ አለው። ተቀመጡም፣ በአንድ ላይም በሉ ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ ከዚህ ለማደር እባክህ ፍቀድ፣ ልብህንም ደስ ይበለው አለው። ሰውየውም ሊሄድ ተነሣ። አማቱ ግን ይግድ አለው። ዳግመኛም በዚያ አደረ። በአምስተኛውም ቀን ለመሄድ ማልዶ ተነሣ። የብላቴናይቱም አባት እባክህ ሰውነትህን አበርታ፣ ቀኑም እስኪዋገድ ድረስ ቆይ አለው። ሁለቱም በሉ። ሰውየውም ከቁባቱና ከአሽከሩ ጋር ለመሄድ በተነሣ ጊዜ የብላቴናይቱ አባት አማቱ እነሆ ቀኑ ተወግዶአል፣ በዚህ እደሩ። እነሆ ቀኑ ለማለፍ ተወግዶአል፣ ልባችሁ ደስ እንዲለው በዚህ እደሩ። ነገም ወደ ቤታችሁ እንድትደርሱ ማልዳችሁ መንገዳችሁን ትሄዳላችሁ አለው። ሰውየው ግን በዚያን ሌሊት ለማደር አልፈቀደም። ተነሥቶም ሄደ። ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር ሁለት የተጫኑ አህዮች ነበሩ፣ ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሱ ጊዜ መሸባቸው። አሽከሩም ጌታውን እና ወደዚህ ወደ ኢያቡሳውያን ከተማ እባክህ እናቅና በእርሷም እንደር አለው። ጌታውም ከእስራኤል ወገን ወዳልሆነች ወደ እንግዳ ከተማ አንገባም እኛ ወደ ጊብዓ እንለፍ አለው። አሽከሩንም ና ከእነዚህ ስፍራ ወደ አንዱ እንቅረብ፣ በጊብዓ ወይም በራማ እንደር አለው። መንገዳቸውንም ይዘው ሄዱ። የብንያምም ነገድ በምትሆነው በጊብዓ አጠገብ ሳሉ ፀሐይ ገባችባቸው። በጊብዓም ገብተው ያድሩ ዘንድ ወደዚያ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አልተቀበላቸውምና በከተማው አደባባይ ተቀመጡ። እነሆም አንድ ሽማግሌ ከእርሻው ሥራ ወደ ማታ መጣ። ይህም ሰው ከተራራማው ከኤፍሬም አገር ነበር። በጊብዓም በእንግድነት ተቀምጦ ነበር፣ የዚያ አገር ሰዎች ግን ብንያማውያን ነበሩ። ዐይኑንም አንሥቶ መንገደኛውን በከተማው አደባባይ አየ። ሽማግሌውም ወዴት ትሄዳለህ? ከወዴትስ መጣህ? አለው እርሱም፣ እኛ ከቤተልሔም ይሁዳ ወደ ተራራማው ወደ ኤፍሬም አገር ማዶ እናልፋለን፣ እኔ ከዚያ ነኝ ወደ ቤተልሔምም ይሁዳ ሄጄ ነበር። አሁንም ወደ እግዚአብሔር ቤት እሄዳለሁ። በቤቱም የሚያሳድረኝ አጣሁ። ለአህዮቻችን ገለባና ገፈራ አለን፣ ለእኔ ለገረድህ ከባሪያዎችህም ጋር ላለው አሽከር እንጀራና የወይን ጠጅ አለን፣ አንዳችም አላጣንም አለው። ሽማግሌውም ሰላም ላንተ ይሁን፣ የምትሻውንም ሁሉ እኔ እሰጥሃለሁ፣ በአደባባይ ግን አትደር አለው። ወደ ቤቱም አስገባው። ለአህዮቹም ገፈራ ጣለላቸው። እግራቸውንም ታጠቡ። በሉም፣ ጠጡም። ሰውነታቸውንም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ፣ በሩንም ይደበድቡ ነበር። ባለቤቱንም ሽማግሌውን ወደ ቤትህ የገባውን ሰው እንደርስበት አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር እባካችሁ አታድርጉ ይህ ሰው ወደ ቤቴ ገብቷልና እንደዚህ ያለ ኀጢአት አትስሩ። ድንግል ልጄና የእርሱም ቁባት እነሆ አሉ። አሁንም አወጣቸዋለሁ፣ አዋርዷቸው፣ እንደ ወደዳችሁም አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኀጢአት አታድርጉ አላቸው። ሰዎቹ ግን ነገሩን አልሰሙም። ሰውየውም ቁባቱን ይዞ አወጣላቸው። ደረሱባትም፣ ሌሊቱንም ሁሉ እስኪነጋ ድረስ አመነዘሩባት። ጎህ በቀደደም ጊዜ ለቀቀዋት። ሴቲቱም ማለዳ መጣች። ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። ጌታዋም ማለዳ ተነሣ፣ የቤቱንም ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ቁባቲቱ ሴት በቤቱ ደጃፍ ወድቃ እጇን በመድረክ ላይ ነበር። እርሱም ተነሺ እንሂድ አላት። እርሷ ግን ሞታ ነበርና አልመለሰችም። በዚያን ጊዜ በአሕያው ላይ ጫናት ተነሥቶም፣ ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሣ፣ ቁባቱንም ይዞ ከአጥንቶቿ መለያያ ላይ ለዐሥራ ሁለት ቈራርጦ ወደ እስራኤል አገር ሁሉ ሰደደ። ያየም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም አልታየምም። አስቡት፣ በዚህም ተመካከሩ፣ ተነጋገሩም ይባባል ነበር።